ፍሬያም ማዮት ክፍል አራት ቁጥር ሶስት አንድ ድርጅት ራእይ፣ የተልእኮ መግለጫ፣ ዓላማ፣ ግቦች፣ ስልቶችና መተዳደሪያ ደንብ ያስፈልገዋል። አንድ መንፈሳዊ ድርጅት እንዲሁ በራሱ አይመጣም፣ ወይም እናቋቁም ስላሉት ብቻ መቋቋም የለበትም። መነሳት ያለበት ከራእይ መሆን አለበት። የእግዚአብሔር ቃል ራእይ የሌለው ሕዝብ ይጠፋል ይላልና፣ ምሳሌ 2918። ስንቶች መንፈሳዊ ድርጅቶች ናቸው በዓለማችን ብቅ ብሎ የጠፉት! ይህ ሁሉ የሚሆነው ራእይ ስላጡ ነው። ራእይ ስንል ምን ማለታችን ነው? ራእይ ማለት ወደፊት ስለሚሆነው ወይም መደረግ ስላለበት ነገር አስቀድሞ ማየትና ማቀድ ነው። ለመንፈሳዊ ሰው ደግሞ ራእይ ከእግዚአብሔር የሚቀበሉት ትእዛዝ፣ አደራ ወይም መልእክት ነው። ያዕቆብ 1 17 ፊልጵስዩስ 3 12 ፊልጵስዩስ 4 13 ኖህ፣ አብርሃም፣ ይስሐቅ፣ ያዕቆብ፣ ዮሴፍ፣ ነህምያ፣ ነቢያት፣ ሐዋርያት ሁሉ ስለ ወደፊቱ ምን ማድረግ እንዳለባቸው፣ ምን መናገር እንዳለባቸው ራእይ አይተዋል። ለምሳሌ ኖህ መርከብ እንዲሰራ፣ አብርሃም ከአገሩ እንዲወጣ፣ ዮሴፍ ወላጆቹና ወንድሞቹ እንደሚሰግዱለት፣ ናህምያ የኢየሩሳሌምን ቅጥር እንዲያድስ፣ ኢሳይያስ ለአመጸኛ ሕዝብ ቃሉን እንዲናገር፣ አዋርያት ወንጌልን ይዘው ወደ ሰዎች እንዲሄዱ ራእይ ተሰጣቸው። እንደዚሁም መንፈሳዊ ድርጅቶች ለምን እንደተቋቋሙ ተቋቋሙ ምን ዓላማ ለመፈጸም እንደተነሱ ራእይ ልኖራቸውና ራእዩንም ሁሉም ሰው ሊያየው በሚችለው ቦታ በጽሑፍ ማስቀመጥ አለባቸው። አለበለዚያ መንፈሳዊ ድርጅቱ እንዲቋቋም ምክንያት የሆኑ ሰዎች በድርጅቱ ውስጥ በማይኖሩበት ጊዜ ምዕመኑ ወይም ሰራተኞቹ የሚመሩበት ራእይ ስለሌላቸው አቅጣጫቸውን ስተው ድርጅቱ ላልተቋቋመበት ዓላማ ሊያውሉት ይችላሉ ወይም ውዥንብር ውስጥ ይገባሉ። የተልእኮ መግለጫ በአመራር ላይ ያለ መሪ ማሰቡ፣ ውሳኔ መስጠቱ፣ እርምጃ መውሰዱ አይቀርም። ይህን ሲያደርግ ደግሞ መነሻ ያስፈልገዋል። ያንን ለማድረግ በእውነት ያነሳሳው ምክንያት ምን እንደሆነ፣ ምን ዓላማ ለመምታት አስቦ እንደሆነ ከአካባቢው መንፈሳዊ፣ ኢኮኖሚያዊና ማኅበራዊ ሁኔታ ጋር አጣጥሞ ማየት ይኖርበታል። ስለሆነም የሚያምንባቸው መሠረታዊ ሀሳቦች ኖሮት በየጊዜው ሊጠቅሳቸውና ሊመራባቸው የሚገባ ስለ ድርጅቱ ግልጽ የሆነ የተልዕኮ መግለጫ ሊኖረው ይገባል። አለበለዚያ በባዶ አካባቢ ሆኖ ሊሰራ ስለማይችል ሀሳቡ በሁኔታዎች እየተወየዋለለ ውሳኔ ለመስጠትና እርምጃ ለመውሰድ ይቸገራል። ዓላማ መንፈሳዊ ድርጅቶች ወይም ቤተ ክርስቲያን ዓላማዋን በግልጽ ካላስቀመጠች መልህቅ የሌላት መርከብ ሆና ትቀራለች። በውሃ ላይ ስትዋልል ግብለሽ ናት ማለት ነው። አላማ ሳይኖር እንቅስቃሴ ሊኖር አይችልም። ሳይኖር እንቅስቃሴ ሊኖር ይችላል ግን እንቅስቃሴው ምን አላማ ለመፈጸም እንደሆነ አይታወቅም። ወይም አላማ ከሌለ በድርጅቱ የተሰበሰቡ ሰዎች ስራ ፈቶች ወይም ወረኞች ይሆናሉ ማለት ነው። ይህንም ሁኔታ ከእግዚአብሔር ፈቃድ ውጪ ያደርጋቸዋል አላማ ማለት ደግሞ ስለ ወደፊቱ ብሩህ የሆነ የሚታይ ስዕል ወይም እቅድ ነው አላማ አንድ ድርጅት ወዴት እንደሚሄድ ከዚያም ወዴት እንደሚደርስ አቅጣጫን የሚያሳይ ኮምፓስ አይነት መሳሪያ ነው አላማን ማስቀመጥ ማለት የመጨረሻውን መስመር ማሳመር ማለት ነው ዓላማ ከታወቀ በሰራተኞች መካከል መጠራጠር መጠራጠርና ብኩንነት ያስወግዳል። ሰው የማያርፍ ስለሆነ ግልጽ ዓላማ ከሌለው የማይጠይቅም ነገር ወደ መስራት ያዘነብላል የማይጠቅም ነገር ወደ መስራት ያዘነብላል። ስለሆነም ድርጅቱ ለሚሰራው ስራ ዓላማ ጠፍቶበት ከሆነ በእግዚአብሔር ፊት ኃላፊዎች ተሰብስበው ከእግዚአብሔር ምሬትን መቀበል አለባቸው። ዓላማ ሲወሰን እግዚአብሔር ለቤተ ክርስቲያንና ለኅብረተሰቡ ምን ዓላማ እንዳለው መጠየቅና ማወቅ ጥሩ ነው። ህዝቡ የእርሱን ዓላማ ካገኙ በኋላ ያንን ዓላማ ለመፈጸም በድርጅቱ ያሉ ሁሉ ሚና ምንን መሆን እንዳለበት በጽሑፍ ማስቀመጥ ነው። እግዚአብሔር ዓላማን ለማስቀየር መንገዶችን ብዘጋ ለመለወጥ ዝግጁ መሆን ያስፈልጋል። የምእመኑ ሚና እግዚአብሔር በፈቀደው መንገድ እንዲሠራ መሳሪያ መሆን ነውና። ድርጅቱ ዓላማውን በጽሑፍ ካስቀመጠ ኃላፊነት ወስዷል፣ ለተጠያቂነትም ዝግጁ ነው ማለት ነው። ይህም ደግሞ ራስን መሥዋዕት አድርጎ ለዓላማው መስጠትን ይጠይቃል። ዓላማው ከተቀመጠ በኋላ ደግሞ ያንን ዓላማ ለመፈጸም ግቦች ይዘረጋሉ። ግቦች እንዲህ በትልቁ ዓላማ ውስጥ ትናንሽ ዓላማዎች ናቸው። ግቦች የድርጅቱን ራዕይና ዓላማ በተግባር ለመተርጎም የሚወስዱትን እርምጃዎች አንድ በአንድ የሚዘረዝሩ ናቸው ግቦች ግልጽ የሆኑ የሚለኩ ሊደረስባቸው የሚችሉ ተጨባጭ የሆኑና እውነተኛ የሆኑ መሆን ይኖርባቸዋል ከዚያም ስልቶችን መቀየስ ይከተላል ስልቶች ደግሞ የድርጅቱን ሥራዎች በእንዴት ያሉ ዘዴዎች ለማንቀሳቀስ እንደሚቻል በጥንቃቄ የሚነድፉ ይሆናሉ መተዳደሪያ ደንብ አንድ ድርጅት ልቋቋም እንዴት እንደሚተዳደር ስቋቋም እንዴት እንደሚተዳደር ደንብ ወይም መመሪያ ያስፈልገዋል። ይህም ለራሱ ለመስሪያ ቤቱ ሰራተኞችና ኃላፊዎች ከተባባሪ ድርጅቶችና ከመንግስት አካላትም ጋር ላለው ግንኙነት ስምርት ይረዳል። መተዳደሪያ ደንብ ሊይዛቸው ከሚገቡት ርዕሶች ውስጥ የድርጅቱ ስያሜ፣ የራዕይ፣ የእምነት መግለጫ፣ አላማ፣ አርማ ድርጅቱ የሚገኝበት ቦታ፣ ቅርንጫፍ መስሪያ ቤቱ የሚገኝበት ቦታ፣ የገቢ ምንጭን፣ የአካላቱን ክፍሎች፣ የመሪዎችን ምርጫ ተግባርና ስልጣን፣ የስብሰባ ስርዓትና የመሳሰሉትን ማካተት ይኖርበታል። ክፍል አራት ቁጥር አራት የመንፈሳዊ ድርጅት የስራ አመራር ስራዎች የአንድን መንፈሳዊ ድርጅት ስራዎች ዝርዝር ከማየታችን በፊት ድርጅቱ የሚመራው በመንፈሳዊ ሰው መሆን አለበት። ለዚህም መንፈሳዊ ሰው ደግሞ የሚያስፈልጉትን ባህርያት ከዚህ በታች አስቀድመን ገልጸናል። የፍቅር ሰው የሆነ መሪ ሰዎችን የሚወድ እንዲሆን ያስፈልጋል። ሮሜ 13 8-10 ዮሐንስ 13 34-35 አገልጋይ የሆነ የሌሎችን ሸክም የሚሸከም መሆን ያስፈልጋል ገላትያ 6 2 እነኛ ጴጥሮስ 5 2 እስከ 3 በእግዚአብሔር ኃይል ለእውነት የቆመ ገላትያ 1 20 ናህምያ 2 20 ዮሐንስ 1 17 ኤፌሶን 4 15 ፊልጵስዩስ 4 13 ያዕቆብ 1 5 እስከ 8 የዋህ የሆነ መሪ ትሑት ጨዋና ደግ የሆነ ዛሃልቁ 12:3 ማቴዎስ 11:30 ቆላሲስ 3:12 ቸር ወይም ለጋስ ሲሆነ ሁለተኛ ቆሮንቶስ 9:8 እስከ 9 ማቴዎስ 10:8 ራሱን የሰጠ መሪ ለእግዚአብሔር፣ ለቤተሰቡ፣ ለቤተክርስቲያን ሮሜ 12:1 እስከ 2 ምሳሌ 31 12 15 21 ሁለተኛ ቆሮንቶስ 11 28 ለእግዚአብሔር ቃልና ለጸሎት ትጋት ያለው ሰው የሐዋርያት ሥራ 6 4 አራት አንደኛ ሳሙኤል 12 13 ኢያሱ 1 7 እስከ 8 ታማኝ የሆነ መሪ ለእግዚአብሔር ለአለቆች ለሚያገለግላቸው አንደኛ ቆሮንቶስ 4 2። የተረጋጋ በጸጥታ የሚኖር መሪ አንደኛ ቆሮንቶስ 15፥58 ጥበበኛ የሆነ መሪ ነገሮችን ለይቶ የሚያውቅ አንደኛ ቆሮንቶስ 2፥15 የአመራር ሥራዎች በአራት ዋና ዋና ክፍሎች ይከፈላሉ። እነዚህም ማቀድ፣ ማደራጀት፣ መምራትና መቆጣጠር ናቸው። ሀ ማቀድ ልናደርገው የምንፈልገውን ማወቅና ሊወስድም ስለሚገባ እርምጃ ያመለክታል። ዘፍጥረት 1 26 ዘፍጥረት 11 7 ለማቀድ የሚጠየቁ ጥያቄዎች ደግሞ ምንድን ነው የሚያስፈልገው፣ ለዚህ ምን አይነት እርምጃ መወሰድ አለበት፣ መቼና እንዴት ሊሆን ይችላል የሚሉትን ይመሳስላሉ። የእቅድ ውጤቶች ደግሞ ለዓላማ አፈጻጸም መመሪያና ለአሰራር ስልቶች ያስገኛሉ። ለማደራጀት ስራን ማከፋፈል ማከፋፈልና ማን ከማን ጋር መስራት እንዳለበት ኃላፊነትን መወሰንን ለዚያም የሚያስፈልገውን ስልጣን መስጠትን ይጠይቃል። አንደኛ ነገሥት አራት አንድ እስከ ሰባት ዘፍጥረት አሰላሳ ሁለት አስራ ስድስት እስከ ሀያ ዘሐልቁ 18 17 እስከ 24 የሐዋርያ ሥራ 6 2 እስከ 6 ለማደራጀት የሚጠየቁት ጥያቄዎች የት ነው ስራው የሚከናወነው፣ ማን የቱን ሲሰራ ይስራ የሚሉትን የመሳሰሉ ናቸው። የማደራጀት ውጤቶች ስራን ለማከፋፈል ወይም ለማደላደልና ለመደልደልና ሽሚያ እንዳይመጣ ወይም ማሳበብ እንዳይኖር ለመከላከልና ስልጣንና ኃላፍነትን ለመወሰን ይረዳል። ሀመሩሃ መምራት ሰዎች የተሰጣቸውን ስራ እንዲሰሩ ማበረታታትን አቅጣጫ መስጠትን ምሳሌ መሆንን ያመለክታል። ዘፈጥረት 14:14 ናህምያ በመምራት ውስጥ የመሪው ሥራ በሰዎች ውስጥ ያለውን ችሎታ በሥራ እንዲተገብር የሚያስተባበርና የሚያነቃቃ ነው። አንድ ግለሰብ ሙዚቀኛ ከቤቱ ብቻውን መሣሪያውን ሊያጫውት ይችላል። ከቤቱ ብቻውን መሳሪያውን ሊያጫውት ይችላል። ኦርኬስትራ ግን መሪ ይፈልጋል። አለበለዚያ ሕብረት ያለው ሙዚቃ አይገኝም ብሏል። ለመምራት የሚጠየቁ ጥያቄዎች ለምን እንደሚሠራ እንዴት እንደሚሰራ ለማዳረስ ለማስረዳት ይጠቅማል። የመምራት ውጤት ውጤቱ ለመሪነት ግንኙነት ለመፍጠር ለበለጠ ስራ ለማደፋፈር ይረዳል። መ መቆጣጠር በእቅዱ መሰረት ስራው መሰራት አለመሰራቱን ማየት ሲሆን ከእቅዱ ሳይርቅ ለማስተካከል ነው። ለዚሁም የክትትልና ግምገማ ዘዴዎች አስቀድሞ መዘርጋት አለባቸው። ለዚህም የሚረዱ የክንውን ወይም የውጤት አመልካቾች ተለይተው የሚመለከታቸው ሁሉ እንዲሰሩበት ማድረግ ነው። መቆጣጠር። በመቆጣጠር ጊዜ የሚጠየቁ ጥያቄዎች መቼ ተከናወነ? የት ተከናወነ? እንዴት ተከናወነ? በምን ተከናወነ? ምን ተከናወነ? ምን ውጤት አመጣ? በሰዎች ሕይወት ውስጥ ረዘም ባለ ጊዜ ውስጥ ምን ለውጥ አስገኘ? የሚሉ ናቸው። ይህ ቁጥጥር ግምገማን ይጨምራል። የመቆጣጠር ውጤቶች የስራውን ሪፖርት ከእቅዱ ጋር ለማስተያየት እንዲሁም ከባጀቱ ጋር ወጪውን ለማመዛዘን በተገቢው ወጪ መሰረቱን ለማየት እንዲሁም ያመጣል ተብሎ የታሰበውን ለውጥ መታየቱን ለማወቅ ለወደፊቱም ስለሚወሰደው እርምጃ ትምህርት ለማስገኘት ያስችላል። ይህም ለሁለንተናዊ ለውጥ አጋዥ ይሆናል። አ። መንፈስ ቅዱስና ማቀድ አንዳንድ ክርስቲያኖች ከዚህ በፊት ከቤተሰብ እቅድን ያልተለማመዱ ከመሆኑ የተነሳ ሊናገሩ የፈለጉትን ተነስቶ መናገር እንጂ ከመናገራቸው በፊት ለማን፣ ለምን እና እንዴት መናገር እንዳለባቸው ሳያስተውሉ ይናገራሉ። በዚህም ምክንያት የተፈለገውን ውጤት አያመጡ ሁልጊዜም ልሳካላቸው አይችልም። ሌሎች በዚሁ አይነት እንዲሁ ተነስተው ቅድመ ዝግጅት ሳያደርጉና እቅድ ሳይዘረጉ ይሰራሉ። በዚህም ምክንያት ብዙ ከሄዱ በኋላ አላማቸው ጋ ሳይደርሱ ሲቀሩ እንደገና በመስራት ጊዜና ገንዘብን ያባክናሉ። በመንፈሳዊ ድርጅቶችና በቤተ ክርስቲያን አካባቢ ደግሞ አንዳንዶች የሚሉት የምንመራው በመንፈስ ቅዱስ ስለሆነ እቅድ ማውጣት የእግዚአብሔርን ስልጣን መጋፋት ነው። ስለዚህ በጸሎት ጊዜ መንፈስ ቅዱስ በሚለን ተነስተን መስራት ነው እንጂ ከዚህ ሌላ እቅድ አውጥተን በእቅድ መመራት ኃጢአት ነው፣ ድፍረት ነው ይላሉ። ለምሳሌም ያህል በዘፍጥረት 11፥9 የባብሎን ግንብ በእቅድ የሰሩትን እግዚአብሔር ተቃውሟቸዋል በማለት መጥቀስ ይፈልጋሉ። እነዚህ ሰዎች አውጥተው በእቅዱ መሰረት ሲሰሩ እንደተዋጣላቸው እግዚአብሔር ራሱ አሁን ያሰቡትን ሁሉ ለመስራት አይከለከሉም ስል ያረጋገጠውን አያስተውሉም። እግዚአብሔር የተቃወማቸው በእቅድ መስራታቸውን ሳይሆን የተነሱበትን ዓላማ ነበር። እርሱ በምዕራፍ ዘጠኝ ሰባት ብዙ ተባዙ በምድር ላይ ተዋለዱ እርቡባትም ብሎ በምድር ላይ እንዲበተኑ ያዘዘውን ትእዛዝ ተቃውሞ በአንድ ቦታ በመቀመጣቸውና የእግዚአብሔርን ስም ሳይሆን የራሳቸውን ስም ለማስጠራት እርምጃ በመውሰዳቸው ነው። በያዕቆብ አራት አስራ ሶስት ያሉትን እቅድ አውጪዎች እግዚአብሔር የተቃወመው የእግዚአብሔርን ፈቃድ ሳይጠይቁ ነጋዴ ለመሆንና በትርፍ ብቻ ላይ ብቻ በማትኮራቸው ነው። ጌታ ቢፈቅድ ይህን ወይም ያን እናደርጋለን የሚለውን እቅድ ግን ደግፎታል። ያዕቆብ አራት አስራ አምስት እንደውም ጌታ ኢየሱስ ማቀድ እንደሚያስፈልግ በሉቃስ አስራ አራት ሁለት ስምንት እስከ ሰላሳ ሁለት ሲገልጽ ቤት ለመስራትና ለመሳሰለው ዕቅድ ማውጣት ወሳኝ መሆኑን ገልጿል። ስለሆነም የእግዚአብሔርን ቤት ለመስራት ያለ ዕቅድ መነሳት ምን ያህል የእግዚአብሔርን ቤት የተናቀ ማድረግ ነው። ዳዊት በኢየሩሳሌም ስለሚሠራው ቤተ መቅደስ ከእግዚአብሔር ያገኘውን የሥራውን ሁሉ ምሳሌ በእግዚአብሔር እጅ የተጻፈውንና ለዚህም የሚያስፈልገውን ገንዘብና ልዩ ልዩ ቁሳቁስን ሰብስቦ ለልጁ ለሰለሞን ሰጠው አንደኛ ዜና ስለሆነም በወረቀት ላይ የሰፈረ ከእግዚአብሔር ጋር በጸሎት ተማክሮና ፈቃዱን ሁሉ ሰራተኛ ወይም አገልጋይ አውቆ በእርሱ እየተመራ የሚሰራበት እቅድ አስፈላጊ ነው። ስለዚህ ነው በምሳሌ 24 ቁጥር 6 ላይ በመልካም ስርዓት ሰልፍ ታደርጋለህ፣ ድልም ብዙ ምክር ባለበት ዘንድ ነው የሚለው እንግዲህ ማቀዳችን ከእግዚአብሔር ቃልና መንፈስ ቅዱስ ከሚያመለክተው ውጭ እስካልሆነ ድረስ ብዙ ጥቅሞች አሉት። እነዚህም ስራን በሥነ ሥርዓት ለማከናወን፣ ሁሉንም ሰራተኞች ወይም አገልጋዮች ወደ አንድ አቅጣጫ እንዲመሩ ለማድረግ፣ ኅብረትን ለመፍጠር፣ ጊዜንና ገንዘብን የሰው ኃይልንና ንብረትን ለመቆጠብ፣ የሥራ ውጤትን ለመለካትና ያለውንም ስራ ላይ ለማዋል የሚጠቁሙ ናቸው። እቅድ ደግሞ በቃላት ብቻ ቢቀመጥ አይበቃም። እቅዱን ተግባራዊ ለማድረግ ከሚገኘው ገቢና ከሚፈጀው ገንዘብ ጋር መቀመጥ አለበት። እንዲሁም ለሥራው የሚያስፈልጉት ሰዎች፣ የሚፈጀው ጊዜና የሚያስፈልገው መሳሪያ በገንዘብ መልክ መቀመጥ አለበት። ይህ ያለውን ሀብትና አጠቃቀሙን በሂሳብ መልክ ማስቀመጥ ደግሞ በጀት ይባላል። ስለ መንፈሳዊ ድርጅት ለማቀድ መደረግ ያለባቸው ሌሎችን የሚመሩ ቁልፍ ሰዎችን በአንድ ላይ ማሰባሰብ፣ ለምሳሌ በሚቀጥሉት ሶስት ወይም አምስት ዓመታት ምን እንደሚሰራ እንዲያልሙ፣ እንዲያስቡ፣ እንዲነጋገሩ እድል መስጠት፣ ስለ አገልግሎት ከቢሮ ወጣ ብለው እንዲያቅዱ ሁኔታዎችን ማመቻቸት ከተሰበሰቡት ዋና ዋና ዓላማዎች የተወሰኑትን በቅደም ተከተል መርጦና አስቀምጦ ከዚያም በሚቀጥለው ዓመት ውስጥ ሊሰራ የሚቻለውን መለየት። እነዚህን ዓላማዎች ግብ ለማድረስ ምን እርምጃ መወሰድ እንዳለበት መተንተን፣ የሰው ኃይል ገንዘብና ፋሲሊቲን መገመት፣ ለእያንዳንዱ ስራዎች ሰዎችን መመደብ እቅዱን በሚቻለው ሁሉ ለሚመለከታቸው አሳውቆ በየጊዜው በተገኘው አጋጣሚ ማሳሰቢያ መስጠት ይጠቅማል። ማቀድ ራእይን ከመቀበል የሚጀምር መሆኑ አይዘንጋ። ለማደራጀት በተለይም ሰራተኞችን ስለማሰልጠን ስራን የማደራጀት ተግባር የሚከተሉትን ያጠቃልላል አስተዳደራዊ መዋቅርን፣ የስራ ክፍፍልን ማን ከማን ጋር ግንኙነት እንዳለው፣ ማን በማን ላይ የስልጣን ተዋረድና ኃላፊነት እንዳለው የሚያሳይ መዋቅር ነው። መዋቅር የሰው አካል ከሰውነት ክፍሎች ጋር እንዳለው ዝምድና አይነት ይመስላል። መዋቅር ሳጥን ወይም ቻርት ማዘጋጀት ይጠይቃል። ሆኖም በሳጥኑ ውስጥ ያሉት ሰዎች መሆናቸውን አዘንጋ። ውክልናን ማደራጀት እያንዳንዱ ሰው የሥራ ዝርዝር ማውጣትና ያንን ስራ ለመፈጸም የሚያስፈልገውን ስልጣን ማስቀመጥን ይጠይቃል። ይህም ደግሞ ተጠያቂነት እንዲኖርና ሰራተኛው ስራን ለመስራት ያለውን ነጻነት፣ ሪፖርቱንም ለየትኛው ሰውና በየትኛው መስመር ማቅረብ እንዳለበት ያሳያል። የሰዎችን የስራ ግንኙነት ማደራጀት ሰራተኞች እርስ በርሳቸው ሊኖራቸው የሚገባውን የውስጥ ግንኙነትና ያንንም ተከትሎ መገናኘትን ይወስናል። የአመራር ተግባር አንዱ ስራን ማደራጀት ብቻ ሳይሆን ዋናው ሰራተኛን ማደራጀትን ስለሆነ ለሰራተኞች የእርስ በእርስ ግንኙነት ወይም ኮሚኒኬሽን፣ ሰራተኞችን ማሰልጠን፣ መምራትና ማደፋፈር፣ በቡድን ሰራተኞችን ማደራጀት ትኩረት ይጠይቃል። ሰራተኛን ማሰልጠን ልዩ ትኩረት ሊሰጠው ይገባል። ያልሰለጠነ ሰው የሚፈልገውን ዓላማ ግብ ሊመታ አይችልምና። ሰራተኞች ደግሞ ከእግዚአብሔር ባደራ የተሰጡ ስለሆነ እነሱን መንከባከብና በእውቅና በስራ እንዲያድጉ አመራሩ ከፍተኛ ጥረት ማድረግ አለበት። ይህንንም ለማድረግ በሚከተሉት መንገዶች ማሰልጠን ይቻላል። አንድ ሰራተኛ ለስራው የላቀ የቃለ መጠይቅና የጽሁፍ ፈተና ሲሰጠው አንስቶ ተቀጥሮ ስራ ከመጀመሩ በፊት መስሪያ ቤቱ የተቋቋመ የተቋቋመበትን አላማ፣ ተልእኮው ምን እንደሆነ፣ የመስሪያ ቤቱ መዋቅር ምን እንደሚመስል፣ የእርሱ ስፍራ የት እንደሚሆን፣ ምን እንደሚጠበቅበት፣ ስለ መስሪያ ቤቱም ጠቅለል አድርጎ ማስተዋወቅና እየዞሩም ከሚመለከታቸው ጋር ማስታወቅ ወሳኝ ነው። ይህም የስልጠናው አካል ነው። ሰራተኛው ስራውን ከጀመረ በኋላ በሚከተሉት በመሳተፍ እውቀቱን ማዳበር ይችላል። በጊዜያዊም ሆነ በቋሚነት በኮሚቴ ውስጥ እየገባ አስተዋጽኦ እንዲያደርግ በማድረግ አንድ በመስሪያ ቤቱ ያለን ችግር ከሌሎች ጋር በማመካከር እንዲፈታ እድል በመስጠት በኮንፍራንስ፣ በሴሚናርና በልዩ ልዩ ስብሰባ ላይ እንዲሳተፍ በማድረግ ስራውን ከፋፍሎ ኃላፊነትን በመስጠት በስራው ክፍሎች ውስጥ ተዘዋውሮ እንዲሰራ በማድረግ በሥራው ላይ እንዲማር በማድረግ ምክር በመስጠት ሥራውን በተመለከተ መደበኛ በመደበኛ ትምህርት ቤት ገብቶ እንዲማር ሁኔታዎችን በማመቻቸት አለቃውን ወይም ከእርሱ ቀድቦ በመስሪያ ቤት የሰለጠነውን እየረዳ እንዲሰለጥን በማድረግና በመሳሰለው ማሰልጠን ይቻላል። ሰራተኞች ተደስተው በመስሪያ ቤቱ እየሠሩ ሊቆዩ የሚችሉት ደግሞ በመስሪያ ቤቱ ውስጥ የሚካሄደው ምን እንደሆነ ሲያውቁና እነርሱ የመሳተፍ እድል ስሰጣቸው ነው። ወደፊት በሙያቸው እየሰለጠኑ እንደሚሄዱና ለእድገትም በሩ ክፍት መሆኑን ሲያውቁ ስራ ሁልጊዜ አሰልቺና ድግግሞሽ ሳይሆን አልፎ አልፎ አዳድስና ከበድ ያለ ኃላፊነት ኖሮት ያንን ለመቋቋም መበረታታት ሲደረግላቸው ለሰሩት ስራ እውቅናና ምስጋና እንዲሁም ሽልማት ወይም እድገት ሲሰጣቸው ከእነሱ ምን እንደሚጠበቅ ሲረዱ በስራቸው ክንዋኔ ስረኩ ነው። ሀመሮሃ መምራት በአመራር የተለመዱ ችግሮችን ለይቶና አውቆ መፍትሄ መፈለግ በመምራት ውስጥ አራት ክፍሎች አሉ። ቡድን ማደራጀት፣ ስራዎችንና ቁሳቁሶችን በአይነት በአይነታቸው መለየትና ሰዎች እንዲሰሯቸውና ለስራቸውም እንዲጠቀሙባቸው መመደብ ነው። ይህን ማድረግ እያንዳንዱ በፊት በፊቱ መልካም የመሰለውን እንዳይሰራና ድግግሞሽንና ዓላማ መሳትን እንዳመጣ ያደርጋል። በቡድኑ ከማደራጀት በተጨማሪ በቡድን ውስጥ ያሉ አባላት የስራ ድርሻቸውን አውቀው ተደጋግፈው እንዲሰሩ ማድረግ ነው። ሰዎችን መምራትና ማበረታተት አንድ መሪ እቅድ እንዲያወጣ ስላመቻቸና ቡድንን ስላቋቋመ ብቻ ሁሉ ነገር በመልካም ይሄዳልና አበቃ ማለት አይደለም። ያ እቅድ በስራ እንዲተረጎም ሰራተኞችን በየጊዜው ማበረታታትና ችግሮቻቸውንም የሚወገድበትን መጣር አለበት። ሰዎችን ማሰልጠን ሰራተኞች የተሰጣቸውን ኃላፊነት እንዲወጡ በስልጣን ማሰልጠንን፣ በስልት ማሰልጠንን ይጠይቃል። ግንኙነትን መፍጠር ወይም ኮሚኒኬሽን መሪውና አብረውት የሚሰሩት ያላቸውን ሀሳቦች፣ ተስፋዎች፣ ምኞቶች፣ ጥያቄዎች፣ እውቀቶችና እቅዶችን የማሳወቅ ሂደት ነው። በዚህ ዓላማዎችን ለማሳወቅ፣ ለማሳመን፣ ለመመካከር፣ ለማወቅ፣ ለማመስገንና ተስፋ እንዲኖር ለማድረግ ይረዳሉ። የአመራር ዋና ተግባር ውሳኔ መስጠት ነው። አንድ ሰው እንዲህ አለ፣ መልስ ከመስጠት በፊት ቢያንስ ቢያንስ ከአንድ ሰው ስማ። ከመወሰኔ በፊት ግን ከብዙዎች አዳምጥ። መሪን መሪ የሚያሰኘው በመረጃ በመደገፍ ውሳኔ መስጠት ችሎታው ነው። ስለሆነም ከመወሰኔ በፊት የችግሩን ምክንያት እወቅ። ለዚህ ለችግሩ መፍትሔ ሀሳቦችን አስብ። እያንዳንዱን አማራጭ ጥቅምና ጉዳት መዝን፣ የተሻለውን ወስን። ሆኖም በውሳኔ ሁሉ የእግዚአብሔርን አመራር በጸሎት ጠይቅ። ውሳኔ ከእግዚአብሔር ቃልና ፈቃድ ውጭ ያለመሆኑንም አረጋግጥ። በውሳኔ ጊዜ ማስታወስ የሚገቡ ነገሮች፣ ከመወሰንህ በፊት በእግዚአብሔር ፊት ጊዜ ውሰድ። ውሳኔ የሚነካውን ሁሉ አጠቃላይ ለማመልከት ሞክር። ውሳኔው ከግብህ የሚያደርስህ መሆኑን መሆን እንዳለበት ይወቅ። ውሳኔህ ሁሉን ሰው ሊያስደስት እንደማይችል ተረዳ። ከመወሰንህ በኋላ ቆራጡን አታወላውልም። ውሳኔህ ያስከተለውን መርምር። አንድ ውሳኔ እንደ ሰንሰለት ያሉ እርምጃዎችን እንደሚያስከትል አትርሳ። ውሳኔህ ሌላ ችግርም ሊያስነሳ እንደሚችል ተረዳ። ለምሳሌ ውሳኔህ ለአንድ ሰው ደመወዝ ማሳደግ ቢሆን ሰውየው ቢደሰትም የሱን ባልደረባ ሊያስከፋ እንደሚችል ገምት። ስለሆነም ውሳኔህ ብዙዎችን የሚመለከት ከሆነ ስለሚወሰነው ነገር ከሚመለከታቸው ጋር መመካከር ይጠቅማል። ይህንን ሁሉ ጥንቃቄ መውስደ በውሳኔህ ስህተት ቢኖር ለመታረም ተዘጋጅ። የአመራር የተለመዱ ችግሮችን ለይተህ እውቅና መፍትሄ ፈልግ። የተለመዱ የአመራር ችግሮች የሚከተሉትን ያጠቃልላሉ። ወጪ ከገቢ ኒሮ እንዳይሄድ መቆጣጠር። መወሰን፣ ቀደም ብሎ ስለ ውሳኔ የተሰጠው መመሪያ ማየት። ሰራተኞችን ማሰልጠን፣ አስቀድሞ የሰው ኃይል ጥናት ይጠይቃል፣ ከስራው እድገት ጋር ሊመጣጠን ይገባል። ለወጪ የሚሆን ገቢ ማግኘት፣ ሁልጊዜ የገቢ ምንጮችን ፈልግ። መረጃ ማሰራጨት ሳይበዛና ሳያንስ በየጊዜው ማሳወቅ። የአላቂና የቋሚ እቃዎችን ቆጠራ እቃዎችና ቆጠራ በየጊዜው ስለሚያስፈልጉ በቂ መሆናቸውንና በሚያስፈልግ ስፍራ መኖራቸውን ተቆጣጠር። ሞራል፣ የሰራተኛ ሞራል ወድቆ ድርጅቱን እንዳይፈርስ የሰራተኛውን ሞራል ጠብቅ። ቅጥርና ምርጫ፣ ምርጫው ትክክል ካልሆነ በየጊዜው ሰራተኛን መቅጠር ብዙ ገንዘብና ጊዜ ስለሚፈጅ አስቀድሞ ትክክለኛ ምርጫ መኖሩን አረጋግጥ። ግንኙነት ተናጋሪ ወይም ሰሚ ብቻ ሆኖ በአንድ አቅጣጫ ግንኙነትን መመስረት የሰመረ ግንኙነት እንዳይኖር ስሊያደርግ ስለሚችል ግንኙነት በተናጋሪና በሰሚ በሁለቱ ወይም ከዚያ በላይ ባሉ መካከል መግባባትን የሚጠይቅ መሆኑን ተረዳ። ማኅበራዊ ኃላፊነት አንድ ድርጅት ከአካባቢው ተለይቶ ስለማይኖር ህብረተሰቡን በግንዛቤ አስቀምጥ። የደመወዝ ስኬል እንደ ኑሮ ውድነት የደመወዝ ስኬል አሻሽል። ብክንነትና ብኩንነት ብክነትንና ብኩንነትን ብክነትንና ብኩንነትን አስወገድ፣ አለበለዚያ ድርጅቱን ለውድቀት ይዳርጋሉ። መ እምነትና መቆጣጠር አንዳንድ ክርስቲያኖች በእግዚአብሔር ቤት ወይም በመንፈሳዊ ድርጅት ወይም ምን መቆጣጠር ያስፈልጋል? ይላሉ ሁላችንም ተጠሪነታችን ለእግዚአብሔር ስለሆነ አንዱ ሌላውን ለምን መቆጣጠር ያስፈልገዋል? በእምነት ስለሚኖር መተማመን አለብን በማለት ለቁጥጥር ስፍራ አይሰጡትም። ሆኖም በእግዚአብሔር ቃል ስለ ቁጥጥር ብዙ ተጽፏል። ዘፍጥረት 1 10 13 21 31 ሁለት አስራ ስምንት ሉቃስ አስራ ስድስት አንድ እስከ ስምንት ማቴዎስ ሀያ አምስት አስራ አራት እስከ ሰላሳ ሁለተኛ ዜና ሰላሳ አንድ አራት እስከ አስራ አራት ሁለተኛ ነገስት አስራ ሁለት አርባ ሁለተኛ ሀያ አስራ ሁለት እስከ አስራ ስምንት አንደኛ ዜና አስራ ስምንት አስራ አራት እስከ አስራ ሰባት ስምንት ሰላሳ አራት እስከ ሰላሳ ስድስት እግዚአብሔር ራሱ ሰማይና ምድርን በውስጣቸው ያሉትን ፍጥረታትን ሲፈጥር ባቀደው መሰረት መሰረቱን መሰራቱን እያየ ከገመገመ በኋላ መልካም እያለ ተናግሯል። ሰውን ከፈጠረ በኋላ ብቻውን ሲያየው መልካም አይደለም ብሎ ሚስት ፈጠረለት። ከዚያ በኋላ ሁለቱም በአንድ ላይ ሲያያቸው እጅግ መልካም ነበር አለ። እንዲሁም እግዚአብሔር በዘመናት የሰዎችን ሥራ እያየ በፊቱ መልካም ያላደረጉትን እንዲያስተካክሉ እድል እየሰጠ ሳስተካክሉ ሲቀሩ እርምጃ ወስዷል። ወደፊትም ሰውን ሁሉ እንደ ሥራው ፍርድ ሊሰጠው ቀን ቀጥሯል። የሐዋርያት ሥራ 17፥30-31። ክርስቲያኖች ከዚህ ነጻ አይደሉም። ለሠሩት ሁሉ መልስ የሚሰጡበት ጊዜ አለ። ሮሜ 14፥12። ቤተ ክርስቲያን ራሷ በጌታ ኢየሱስ ተገምግማለች። ከግምገማውም በኋላ መስተካከል ያለባትን እንድታስተካክል ማስጠንቀቂያ ተሰጥቷታል ራዕይ ምዕራፍ ሁለትና ሶስት ሐዋርያ ጳውሎስ በቆሮንቶስ ቤተ ክርስቲያን ስለ ታዩት ጉድለቶች እንዴት ማስተካከል እንዳለባቸው ጽፏል ስለዚህ ቁጥጥር በቤተ ክርስቲያን ሆነ በመንፈሳዊ ድርጅቶች አስፈላጊ ነው የመቆጣጠር ሥራዎች የሚያካትቱት ሥራው የሚሠራበትን መለኪያ ወይም መመሪያ ወይም ስታንዳርድ መመስረት ይህ ስም መሰረት ሰራተኛውን ማሳተፍና በመለኪያው ወይም በመመሪያው በጋራ መተማመንና ያንን በጽሑፍ መተርጎም ያስፈልጋል። ይህ አይነት የሥራ መመሪያ ወይም መለኪያ ካለ ሰራተኛው ዝም ብሎ በስራው ላይ መልህቅ እንደሌለ መርከብ እንዳይንሳፈፍ አቅጣጫውንም እንዳይስትም ነው። የተሰራውን ስራ መመዘን የስራውን ክንዋኔ መጠንና ጥራት መለካት አስፈላጊ ነው። ስራውን ከመለኪያው ወይም ከስራ እቅድና በጀት ወይም ጋር ማነጻጸር ስራውን ማስተካከል። የተገኘው የስራ ውጤት ከእቅዱና ባጀት ጋር ከተስማማ ጥሩ፣ ካልሆነ ግን ማስተካከል ይኖርበታል።